የኦሮሚያና የኢትዮጵያ ሶማሌ ክልሎችን በሚያዋስኑ ቦታዎች ላይ ግጭት ተከስቶ ሰዎች እንደሞቱና በሺዎች የሚቆጠሩም እንደተፈናቀሉ ስንዘግብ ቆይተናል። የክልሎቹ መንግስታትና ሽማግሌዎች ግጭቱን ለመፍታት ደፋ ቀና እያሉ ቢገኙም አሁንም የደህንነት ስጋቶች እንዳሉ፣ የተፈናቀሉት ወገኖችም መሰረታዊና አስፈላጊ ነገሮችን እያገኙ እንዳልሆነ ይነገራል። አርብ 18 ቀን 2010 ዓመተ ምህረት የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህደድ በኢትዮጵያ ሶማሌ ክልል የሚገኘው በጅግጅጋ ዩኒቨርሲቲ ትምህርት ላይ የሚገኙት የኦሮሞ ተወላጆች ደህንነታቸው በአሳሳቢ ሁኔታ ላይ ስለሚገኝ ለደህንነታቸው ሲባል ወደ ሌሎች የአገሪቱ ዩኒቨርሲቲዎች እንዲመደቡ መወሰኑ የክልሉ የኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ በፌስቡክ ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ምደባቸውንም ትምህርት ሚኒስቴር እያጠናቀቀ እንደሚገኝም አቶ አዲሱ አሳውቀዋል። ምደባቸው እስከሚታወቅ ድረስ ተማሪዎቹ ከዩኒቨርሲቲው ግቢ እንዳይወጡና በትዕግስት እንዲጠባበቁም አሳስበዋል። ማህበራዊ መገናኛ ዘዴዎችን ጨምሮ ሌሎች በአገሪቱ ያሉ መገናኛ ብዙኃን እንዲህ አይነቱ እርምጃና ውሳኔ የፌዴራል መንግስት እንጂ የአንድ ክልል ፓርቲ ወይም መንግስት እርምጃ መሆን የለበትም በማለት ሲከራከሩ ታይተዋል። በዚህም ፓርቲው የወሰደው እርምጃ ጤነኛ እንዳልሆነ፣ ህጋዊ ማዕቀፍ እንደሌለው፣ የፌደራል መንግስቱም ኃላፊነቱን እየተወጣ አይደለም የሚሉና ሌሎች ነጥቦችን በማንሳት ሲተቹ ይደመጣል። በዶችቤሌ የዋትሳፕ ገጻችን ላይ አስተያየታቸውን ከሃዲያ የላኩልን አንድ ግለሰብ ይህንኑን ሀሳብ ይጋራሉ። ይሄ የአንድ ክልል ጉዳይ ሳይሆን ይህ ውሳኔ የትምህርት ሚኒስቴር ውሳኔ ነበር። ይህ እንዲሆኑ እንዳለ ውህደድ ሶስን አያ በሀገር ጉዳይ ጣልቃ ብትሆነ የወሰነው ይገርማል። እንግዲህ ይገርማል። በብሔርና ብሔረሰብ ተደራጅታ ባለችበት አገር ላይ የብሔር ብሔረሰቦች መብቱን በመግፋት የአንድም ብሔር መሰረታዊ ጥቅምን ብቻውን ያካተተ ውሳኔ ከአንድ ክልል ሲተላለፍ መንግስት ዝም ብሎ ማየት በጣም ሲያስገርመን፣ ሌሎች ደግሞ የክልሉ ገዢ ፓርቲም ሆነ መንግስት ለተማሪዎቹ ደህንነት ሲባል ይህን ውሳኔ መወሰናቸውን በመደገፍ ይከራከራሉ። የአዳማ ከተማ ነዋሪ የሆኑት ስማቸው እንዳይጠቀስ የፈለጉ ግለሰብ ፓርቲውም ሆነ የክልሉ መንግስት እርምጃውን ለመውሰድ ዘገይተዋል ይላሉ። ዩኒቨርሲቲዎቹ በፌዴራል መንግስት ስር ቢተዳደሩም በዩኒቨርሲቲው የተከሰተውን የደህንነት ችግር ግን ማስቆም አልቻለም፣ በማለት ይተቻሉ። ዩኒቨርሲቲዎች የሚተዳደሩት ትክክል ነው፣ ፌደራል ስል ነው የሚተዳደሩት እና ግን ቀጥታ ነገርዮ ግን የሚመለከተው የክልሉን ፓርቲ ነው። ምክንያቱም ዘር ተለይቶ እስካሁን በሀገሪቱ ታይቶ የማይታወቀው ማለት ዘር ተለይቶ እየተጠቃ ያለው የኦሮሞ ህዝብ ነው፣ የኦሮሞ ብሔር ነው እየተጠቃ ያለው እና የመፈናቀሉና የመጥቃቱ ጉዳይ ከዛ ተለይቶ አይታይም። ወደ ስድስት መቶ ሺህ በላይ ህዝብ ነው የተፈናቀለው። ምክንያቱም የተፈናቀለበት ምክንያቱ ምክንያቱ ኦሮሞ ስለሆነ ነው። ፌደራል ደግሞ ይሄኛውን ሊያስቆም አይደለም መሀል ገብቶ እያባባሰ ሳይድ ይዞ ወይ ደግሞ ወደ አንዱ ሁኖ እያጠቃ ባለበት ጊዜ ፌደራል ይሄን ነገር ያስቆማል ማለት ውሸትም ነው። ጉዳዩ የፌደራል ስልጣን ተነካ አልተነካ ሳይሆን ፓርቲው የወሰደው እርምጃ የተማሪዎቹን ደህንነት ለመጠበቅ ነውም ይላሉ። ፌዴራል መንግስት ኃላፊነቱን መወጣት ያልቻለበት ምክንያት ስናገሩ መከላከያ ና የፌዴራል ፖሊሱ ንግድ እያካሄደ ያለው ነው። ምንድን ነው እሱም አንደኛ የጫት ንግድ በጣም ያለበት ሰማንያ አምስት ፐርሰንቱ ከዚ አካባቢ ነው ወደ ውጭ የሚላከው ና ሁለተኛ ደግሞ ይሄ የጥቁር ገበያው ዝውውር አለ። ሶስተኛ የኮንትሮባንድ ጉዳይ አለ። በአራተኝነት ደግሞ የጦር መሳሪያ ዝውውርም ደግሞ እዚ አካባቢ ላይ ነው የሚደረገው ና ይሄ ሁሉ የፌዴራሉ ና የመከላከያ ሰራዊቱ እጁ ነው ያለበት እና አሁን ኦሮሚያ ላይ እየተካሄደ ያለው ነገር ምንድን ነው ይሄ ታድሶ የሚባለው ነገር ከመጣ ወዲህ ይሄ ነገር ሁሉ ትንሽ መስመር የያዘ ትንሽ መስመር ሲ ደግሞ ጥቅም ይነካል። ጥቅም ስነካ ደግሞ ሁሉም ወደ እንትን መጣ እና ምንድን ነው ይሄን ደግሞ ኦሮሚያ እንዳቆመባቸው ና ኦሮሚያ ችግር እንደፈጠረባቸው አድርጎ ነው እያሰቡ ያሉት። ና ይሄን ነገር ነው አሁን የጥቅምና የእንትን ጉዳይ ነው እንጂ የአገር የዜጋ ጉዳይ አይደለም። አሁን እዚያ ጋር እየታይ ያለው ና የኢትዮጵያ ህገ መንግስት ትምህርት ተቋሞች አገልግሎታቸውን ከሃይማኖታዊ ፖለቲካዊና ባህላዊ መድሎች ነጻ መሆን እንዳለበት ይደነግጋል። ይሁን እንጂ ተግባራዊ እውነታ ተጻራሪ በመሆኑ አንቀጹን የወረቀት ነብር ሲሉም የሚተቹ አሉ። በጉዳዩ ላይ ከፌዴራልም ሆነ ከክልሎች ማብራሪያ ለማግኘት ያደረግነው ሙከራ አልተሳካም።